Four. ጤና ይስጥልኝ አድማጮች ኢትዮጵያውያን አትሌቶች 26000 ሯጮች በተሳተፉበት የጓንጁ ማራቶን ክብረ ወሰን በመስበር ድል ተቀዳጅቷል። በእንግሊዝ ፕሪምየር ሊግ የአርሰናልና የማንቸስተር ሲቲ ነጥብ መጣል ለቼልሲ መልካም አጋጣሚ ሆኗል። ቀሪ ተስተካካይ ጨዋታ የሚቀረው ሊቨርፑልን በአራት ነጥብ ተጠቅቷል። ማንቸስተር ዩናይትድ በገዛ ሜዳው መሸነፉ ደጋፊዎቹን አስደንግጧል። በጀርመን ቡንደስሊጋ መሪው ባየር ሚንሽን ዳግም ድል ሲቀናው ጃማል ሙሳይላ የቡድኑ ዳግም ወሳኝ ተጫዋችነቱን አስመስክሯል። በ18 የአውሮፓ ሻምፒዮንስ ሊግ የእግር ኳስ ጨዋታዎች ነገና ከነገ በስቲያ ይከናወናሉ። በአዲስ አበባ እግር ኳስ ፌዴሬሽን አርቲስቶች ተመረጡ መባሉ አወዛግቧል። ቃለ መጠይቅ ይኖረናል። አብራችሁን ቆዩም። በቅድሚያም አትሌቲክስ ኢትዮጵያውያን አትሌቶች 26 ሺህ ሯጮች በተሳተፉበት የጓንጁ ማራቶን በወንድም በሴትም ከአንደኛ እስከ ሶስተኛ ደረጃዎችን ጠቅልለው በመውሰድ ድል ተቀዳጅቷል። ቻይና ውስጥ ትናንት በተከናወነው የማራቶን ሩጫ ፉክክር ኢትዮጵያዊው ሯጭ ሌሊሳ ገቢሴ 2 ሰዓት ከ6 ደቂቃ ከ28 ሰከንድ በመሮጥ አዲስ ክብር ወሰን አስመዝግቦ አንደኛ ወጥቷል። በሴቶች ተመሳሳይ የሩጫ ውድድርም ኢትዮጵያዊቱ አትሌት አንቻለም ሃይማኖት 2 ሰዓት ከ25 ደቂቃ ከ13 ሰከንድ በመሮጥ አሸንፋለች። በወንዶች ፉክክር በላይ አስፋውና አሰፋ መንግስቱ የሁለተኛና ሶስተኛ ደረጃ አግኝቷል። በሴቶች ፉክክር ደግሞ ኢትዮጵያዊ አቱ ቸርነት ምስጋናውና ሮማ እንግዳይ አንቺ አለምን ተከትለው ሁለተኛና ሶስተኛ ወጥቷል። አድማጮች የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት አድርጎ አርቲስት መምረጡ በበርካቶች ዘንድ ውዥብርና ጥያቄ አጭሯል። የተመረጡት እነማን ናቸው? ውዝግቡ ውስጥ የተነሳበት ምክንያት ምንድን ነው? የስፖርት ተንታኝ ኦምና ታደለ መስመር ላይ ነው። ኦምና ከዚህ በፊት የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝደንት የነበሩት ኢንጂነር ኃይለ ኢየሱስ ፍስሀ ዳግም በፕሬዚደንትነት ተመርጠዋል። እሳቸው ከዚህ በፊትም ፌዴሬሽኑ ሲመሩ ቆይተው በራሳቸው በገዛ ፈቃዳቸው ነበር የለቀቁት። አርቲስት ማስተዋል ወንደሰን እና በምክትል ፕሬዚደንትነት እንዲሁም አርቲስት አደገ ወይን አሰፋ በአቃቤ ንዋይነት እና በስራ አስፈጻሚ ኮሚቴ አባልነት ተመርጠዋል እንደ የኢትዮጵያ ፕሪሜር ሊግ አክሲዮን ማህበር የውድድርና ስነ ስርዓት ኮሚቴ ሊቀመንበር የሆኑት ደግሞ ዶክተር ወገኔው አልተነጉስም በዚህ ምርጫ የተካተቱ ሰዎች ናቸው። ውዝግብ የተፈጠረበት አንደኛው ምክንያት በዚህ ምርጫ ላይ አርቲስቶች መካተታቸው ነው። እንደ ሀረገወይን አሰፋ ያሉት በምርጫው ላይ መሳተፍ ሳይፈልጉ እንድንሳተፍ ተደርገናል የሚል እኔ ለመመረጥ አላሰብኩም የሚል ሀሳብ ያነሳሉ። የአዲስ አበባ እግር ኳስ ፌዴሬሽንና ጠቅላላ ግን በምርጫው ለመሳተፍ አስፈላጊውን መስፈርት እንዳሟሉ እና ያንንም የሚያመለክት ማስረጃ አለን ብለው ነው እስካሁን እያነሱ ያሉት። ይህ ነው ይበልጥ ነገሩን አነጋገር ያደረገው በርካቶች በዶቼ ቬሌ የቀጥታ ስርጭት ላይ ስለ ምርጫው ግራ በመጋባት ማብራሪያ እንፈልጋለን ሲሉ ጠይቀው ነበር። ምርጫው የተካሄደው በምን መልኩ ነው? አርቲስት ማስተዋል ወንደሰንስ እንዴት የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንቱና ተመረጠች? አዎ አነጋገር ያደረገው ጉዳዩን የአርቲስቶች በዚሁ ጉባኤ ላይ በምርጫ መካተታቸው ነው። ነገር ግን የአዲስ አበባ ጠቅላላ ጉባኤ የፕሬዚደንታዊ ምርጫን ሲያካሂድ ወይም የስራ አስፈጻሚ ኮሚቴ አባላትን ምርጫ ሲያካሂድ የሚመለመሉ እጮች ይኖራሉ። እነዛ እጮችን በመልመል ላይ ክፍለ ከተሞች ናቸው እነዛን እጮች ወደ ጠቅላላ ጉባኤ የሚልኩት። ስለዚህ አርቲስት ማስተዋልም እንደዚሁ በክፍለ ከተማ ተመልምላ እና ፎርማሊቲውን ታሟላለች በሚል ነበር ወደ ምርጫው የመጣችው በዛ መልኩ ነው ወደ ምርጫው ልትካተትና በምርጫው ላይ ልትሳተፍ የቻለችው። ትንሽ አነጋጋሪ የሚያደርገው አሁንም የአርቲስቷ ከእግር ኳስ ጋር ያላት ቅሩኝነት እስካሁን ድረስ እምብዛም በመሆኑ እንዴት ወደዚህ ስልጣን መጣች የሚለው ትንሽ ግራ ቢያጋባም ግን በአንድ ክፍለ ከተማ ተወክላ ነው በዚህ ምርጫ ላይ ልትሳተፍ የቻለችው። የብዙዎች ጥያቄም ይኸው ነው። ከምርጫው በኋላ የተናገረችው ተብሎ በማህበራዊ መገናኛ አውታር በተለቀቀ ተንቀሳቃሽ ምስል ላይ እንደሰማ ነው ወይም እንዳየነው ከሆነ ዋናው አስፈላጊ ነገር የገንዘብ ድጋፍ ነው ስትል ተደምጣለች። ያንንም ከባለሀብቶች እንዲሁም ኤምባሲዎች ጋር በመነጋገር ገቢ ለማምጣት ማሰቧን ተናግራለች። ስቴዲየም ውስጥ የሚገቡ ድጋፍን የሚያደርጉ ሴቶች እንዳሉ ይታወቃል። ኦምና እሷስ እንዴት ነው? ስለ ኳስስ ያላት ግንዛቤ ምን ይመስላል? ያው በምርጫው ላይ እንድትሳተፍ መርጦ የላካት ክፍለ ከተማን ይበልጥ ከእግር ኳስ ጋር ስላላት ቁርኝነት መናገር የሚቻለው እንጂ ከዚህ በፊት አርቲስቷን ከእግር ኳስ ጋር ስላላት ቁርኝነት ብዙም ተመልክተን አናውቅም። እኔም በግሌ ተመልክቼ አላውቅም። በኤምባሲዎችና የተለያዩ አጋር ድርጅቶችን አና ግንኙነት ፈጥሮ ስፖንሰር ማምጣት የሚለው የሚደገፍ ሀሳብ ነው። ነገር ግን የአዲስ አበባ እግር ኳስ ፌዴሬሽን ከዚህ በፊት የስፖንሰር እጥረት አልነበረበትም። ነገር ግን ባለፉት ጥቂት ዓመታት በሰራው ደካማ ስራ ምክንያት እነዛ ስፖንሰሮች ሸሽተውታል እና ያንን ስራ እንዴት ደግሞ መስራት አልቻለም፣ የሚለው ጥያቄ ምልክቱ ይገባል እንጂ አርቲስት በመምጣቱ ይሄ ያለበት የስፖንሰርሺፕ ችግር ይፈታል የሚል ግምት የለኝም። ምናልባት አርቲስት አደረገ ወይንን ለማግኘት ለማነጋገር ሞክራል ወይንስ ሌላ ቦታ ላይ የሰጠችው የተናገረችው ነገር አለ? ምርጫውን በተመለከተ ማህበራዊ ትስስር ገጿ ላይ ከሰጠችው አስተያየት ውጭ ሌላ የለም። በማህበራዊ ትስስር ገጿ ላይ ፌዴሬሽኑን ለማገዝ መድረክ በመምራት ለማገዝ አግዛለሁ የሚል ነገር ነው እንጂ በዚህ በምርጫው ላይ ለመሳተፍ ምንም ፍላጎት አልነበረኝም ለመሳተፍም ምንም ያረኩት ነገር የለም ጉባኤው ላይም አልተገኘውም የሚል ነገር አንስታለች ጉባኤ ላይም አልተገኘችም በእርግጥ ነገር ግን የአዲስ አበባ እግር ኳስ ፌዴሬሽን ጽህፈት ቤት ኃላፊ የሆኑ አቶ አበበ እንደተናገሩት ከሆነ በምርጫው ላይ ለመሳተፍ በአንድ ክፍለ ከተማ እሷም ሙሉ ለሙሉ ውክልና እንዳገኘች እና እዛ ላይ ውክልና ወረቀቱ ላይ ፊርማን እንዳኖረች ነው የተናገረችው ስለዚህ በሁለቱ መካከል ያለውን ጉዳይ እንደገና ማጣራት የሚፈልግ ይመስለኛል እሷ ግን ይህን አስተያየት የሰጠችው የአዲስ አበባ እግር ኳስ ፌዴሬሽን ምላሽም ይሄ ነበር በጣም ጥሩ ኦምና በአወዛጋቢው የአዲስ አበባ እግር ኳስ ፌዴሬሽን የአመራር ምርጫ ላይ ለሰጠን ማብራሪያ በአድማጮች ስም ከልብ አመሰግናለሁ እግዜር ይስጥልኝ እኔም አመሰግናለሁ Пример. በመጥፎ የአየር ሁኔታ ከኤቨርተን ጋር የነበረው ግጥሚያው ለሌላ ጊዜ የተላለፈበት ሊቨርፑል በእንግሊዝ ፕሪሚየር ሊግ በደረጃ ሰንጠረዡ መሪነት ላይ እንደሰፈረ ነው። ሊቨርፑል አንድ ተስተካካይ ጨዋታ እየቀረው በ35 ነጥብ ፕሪሚየር ሊጉን ይመራል። ትናንት ቶትናምን በገዛ ሜዳው አራት ለሶስት ያሸነፈው ቼልሲ በ31 ነጥብ ይከትላል። የማንቸስተር ሲቲው ኤርሊንግ ሆላንድ እና የሊቨርፑል አጥቂ መሐመድ ሳላ በ13 ከመረብ ያረፉ ኳሶች ኮከብ ግባግቢነቱን ይመራሉ ትናንት ሁለት ግቦችን በፍጹም ቅጣት ምቶች ያስቆጠረው የቸልሲው ኮል ፖልመር በ11 ይከተላቸዋል። አርሰናል ከፉላም ጋር ገጥሞ አንድ እኩል በመለያየት በ29 ነጥብ ሶስተኛ ደረጃ ላይ ይገኛል። ከክሪስታል ፓላስ ጋር ሁለት እኩል በመለያየት ነጥብ የጣለው ማንቸስተር ሲቲ በበኩሉ በ27 ነጥብ አራተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድን በሜዳው 3 ለ2 ጉድ ያደረገው ኖቲንጋም ፎረስት 25 ነጥብ ሰብስቦ የፕሪሚየር ሊጉን አምስተኛ ደረጃ መቆናጠት ችሏል። በሜዳው ሽንፈት የገጠመው ማንቸስተር ዩናይትድ በ19 ነጥቡ 13ተኛ ደረጃ ላይ አሽቆልቁሎ ይገኛል። ኖቲንጋም ፎረስት ከ1994 ወዲህ ማንቸስተር ዩናይትድን በፕሪምየር ሊግ ግጥሚያ በሜዳው ኦልትራ ፎርድ ሲያሸንፈው የቅዳሜው የመጀመሪያው ነው። ዛሬ ማታ ዌስትሃም ከውልፍስ ጋር ይጋጠማል። ቡንደስሊጋም ጃማል ሙሳይላ ተቀይሮ በመግባት ለባየር ሚንሽን ሁለት ግቦችን አስቆጥሯል። ባየር ሚንሽን በትናንቱ ግጥሚያ ሃይደንሃይምን አራት ለሁለት ሲያሸንፍ ሁለቱን ተጨማሪ ግቦች ያስቆጠሩት ዳዮት ኡማይካኖ የመጀመሪያውን፣ እንዲሁም ሊዮን ጎሬትስካ የማሳረጊዋን ናቸው። ባየር ሚንሽን የትናንቱ ድሉ ተጨምሮ ቡንደስሊጋውን በ33 ነጥብ ይመራል። ከአውግስቡርግ ጋር ሁለት እኩል የተለያየው አይንትራክት ፍራንክፉርት በ27 ነጥብ ይከተላል። በ26 ነጥብ ሶስተኛ ደረጃ ላይ የሚገኘው ባየርን ሌቨርኩሰን ቅዳሜ ዕለት ሳንክት ፓውሊን አስተናግዶ ሁለት ለአንድ ሸኝቷል። አራት ነጥብ ሰብስቦ ሶስተኛ ደረጃ ላይ የሚገኘው ላይፕሲሽ በሆልሽታይን ኬል አስደንጋጭ የሁለት ለዜሮ ሽንፈት ገጥሞታል። ቮልስቡርግ እና ቦሩሲያ ዶርትሙንድ በተመሳሳይ 21 ነጥብ ሆኖም በግብ ክፍያ አምስተኛ እና ስድስተኛ ደረጃ ላይ ይገኛሉ። ቮልስቡርግ ትናንት ማይንስን አራት ለሶስት ሲያሸንፍ ወደ ቦሩሲያ ሚንሽንግላድባህ ያቀናው ቦሩሲያ ዶርትሙንድ አንድ እኩል ተለያይቷል። ሃይደንሃይም፣ ሆልሽታይን ኬል እና ቦሁም ከ16ኛ እስከ 18ተኛ የመጨረሻ ደረጃ ወራጅ ቀጠና ውስጥ ተደርድሯል። ሻምፒዮንስ ሊግ ነገና ከነገ በስቲያ 18 የሻምፒዮንስ ሊግ ግጥሚያዎች ይኖራሉ። ነገ ከሚኖሩ 9 ግጥሚያዎች መካከል ሶስቱ በጀርመን ቡንደስሊጋ መሪነት ተርታ የተሰለፉ ቡድኖች የሚሳተፉበት ነው። መሪው ባየር ሚንሽን በጦርነት የተዳቀቀችው ዩክሬን ቡድን ሻካታር ዶኔትስክን ይገጥማል። ጨዋታው የሚካሄደው ጀርመን ውስጥ በሻልካ 04 ስታዲየም ቬልትኒስ አሬና ነው። ባየር ሌቨርኩሰንም በሜዳው ባሽ አሬና ስታዲየም የጣሊያኑ ኢንተር ሚላንን ይገጥማል። ኤርቤ ላይፕሲሽ ሬድቡል አሬና ስታዲየም ውስጥ የእንግሊዙ አስቶን ቪላን ያስተናግዳል። ጨዋታዎቹ በአጠቃላይ የሚከናወኑት በተመሳሳይ ሰዓት ነው። ከረቡዕ ግጥሚያዎች መካከል ቦሩሲያ ዶርትሙንድ ከባርሴሎና፣ አርሰናል ከሞናኮ፣ አታላንታ ከሪያል ማድሪድ እንዲሁም አትሌቲኮ ማድሪድ ከስሎቫን ብራቲስላቫ ጋር የሚያደርጓቸው ይገኙበታል። አድማጮች የስፖርት ጥንቅናችን በዚሁ ይደመደማል። ማንተጋፍቶ ስለሽነኝ፣ መልካም ጊዜ። ጤና ይስጥልኝ።